የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ አራት 2011 ዓ.ም ምሽት የጋቢና ቪኦኤ ዝግጅታችንን ጀመርን። አብራችሁን ስለሆናችሁ ቀድመን እናመሰግናለን። ወደ ቀዳሚው ዘገባችንን እናስተዋውቃችሁ። የፌዴራል ጠቅላይ አቃቢ ሕግ በከባድ የሙስና ወንጀልና የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያላቸውን ግለሰቦች በቁጥጥር ስር መዋሉን አስታወቀ። ቃላይ ወደ 23 ሚሊየን፣ 738 ሚሊየን የአሜሪካን ዶላር ጉዳት እንዲደርስ ከማድረጋቸውም በላይ የዳቦ ዱቄት እጥረት ተከስቶ በመንግስትና በህዝብ ላይ ከፍተኛ ጉዳት እንዲደርስ አድርጓል የሚል ነው አንደኛው። በዚህ ተቋም ላይ የተጣራው ጠቅላይ አቃቢ ህግ ብርሃኑ ጸጋዬ ናቸው። ዛሬ መግለጫ ሰጥተዋል። በሙሉ ዘገባ እንመለስበታለን። ኢትዮጵያውያን ስለ ሩዋንዳ ጭፍጨፋ ምን ይላሉ? አንዱን ብሔር ከአንዱ ብሔር ማጋጀት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙት እንጂ ለሀገር አንድነት የሚያስቡ በጣም ጥቂቶች ናቸው በጣም ጥቂቶች ናቸው። ስለዚህ እነዚህን ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም እራሳቸውን ዞር ብሎ ማየት አለባቸው። አገር ከሌለ እነሱም እንደማይኖሩ ማወቅ አለባቸው ብዬ ገምታለሁ። በመቶ ሺዎች የሚቆጠሩ ሰዎች ያለቁበት የሩዋንዳ ዘር ፍጅት ሀያ አምስተኛ ዓመት መታሰቢያን በተመለከተ ኢትዮጵያውያንን አስተያየታቸውን ጠይቀናል። አስተያየታቸውን ቆየት ብለን እንሰማለን። ሌሎች ለምሽቱ ያዘጋጀናቸው ቅንብሮችም አሉን። ፕሮግራሙን በመምራት እኔ ጽዮን ግርማና ባልደረባይ ሀብታሙ ስዩም አብረናችሁ ቆያለን። ጋቢና ቪኦኤ፣ አብራችሁን ከአድማስ አስተሻገሩ። ዜና ይቀድም። አጠር ላሉ ዓለም አቀፍ ዜናዎቻችን በድጋሚ ተመልሰን መጥተናል። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በደቡባዊው የሀገሪቱ ድንበር አጥር ለመገንባት ያላቸውን እቅድ ያልደገፏቸውን ዴሞክራቶች ለመበቀል ብለው የመንግስት መስሪያ ቤቶችን ድንበር ላይ የታሰሩ የውጭ ሀገር ሰዎችን ወስዳችሁ ህጋዊ ፈቃድ የሌላቸውን ፍልሰተኞችን የሚሸሽጉትን ከተሞች ውስጥ ልቀቋቸው የሚል ሀሳብ አቅርበው እንደነበር ዘገባዎች አመለከቱ። ይህን በቀዳሚነት የዘገበው ዘ ዋሽንግተን ፖስት ጋዜጣ እንደሚለው ከሆነ ፕሬዚዳንቱ ስደተኞቹን ወስዳችሁ ልቀቋቸው ያሉት ሁለት ጊዜ ባለፉት ህዳርና የካቲት ወራት ውስጥ እንደሆነ ነው። የዴሞክራቶች ጠንካራ ይዞታ በሆኑ የሀገሪቱ ክፍሎች የሚገኙት ከተሞች የፌዴራሉ መንግስት የኢሚግሬሽን ህግ እንዳለ ሆኖ ህጋዊ ፈቃድ የሌላቸውን የውጭ ሀገር ሰዎች ወደ መጡበት እንዳይባረሩ ወይም እንዳይከሰሱ በራሳቸው ህግ ይከላከሉላቸዋል። ዋይት ሀውስ ድንበሩ ላይ አጥር ለመገንባት የሚያስፈልገውን ወጪ አንፈቅድም ያሉትን ዲሞክራቶች ለመበቀል የታሰሩ የውጭ ሰዎች ይለቀቁ ካላቸው ከተሞች መካከል የተወካዮች ምክር ቤት አፈ ጉባኤ ናንሲ ፔሎሲን የተመረጡባት ወረዳ ሳን ፍራንሲስኮ እንዳለችበት ነው። ጋዜጣዊ ዘገበው ዋይት ሀውስ ይህንን እቅዱን አንድም የእስር ቤቶችን ጥበት ለማቅለል ደግሞም ለምድር ዴሞክራቶችን መልእክት ለማስተላለፍ የታሰበ መሆኑን ለኢሚግሬሽን መስሪያ ቤትና ለሀገር ደህንነት መስሪያ ቤት መግለጹን ዘገባው አክሏል። የኢሚግሬሽን ህግና የቀረጥ ህግ አስከባሪው መስሪያ ቤት አይሲኢ ጠበቆቹ እቅዱን ትክክል ያልሆነ ብለው ውድቅ አድርገውባቸዋል። ሁለቱም መስሪያ ቤቶች እቅዱን ስራ ላይ ለማዋል ሀሳብ እንደሌለበት ለፖስት ጋዜጣ ገልጸዋል። ኬንያ ውስጥ ታጣቂዎች ሁለት ኪውባውያን ዶክተሮችን ጠለፉ። ታጣቂዎቹ ማንዴራ ከተማ ውስጥ የሚሰሩትን ሐኪሞች የጠለፏቸው ለጥበቃ የተመደበላቸውን ፖሊስ በጥይት ከገደሉ በኋላ መሆኑ ታውቀዋል። የኬንያ ባለሥልጣናት ጠላፊዎቹ የሶማሊያው ጽንፈኛ እስላማዊ ቡድን የአልሸባብ አባላት ናቸው ብለው እንደሚጠረጥሩ ገልጸዋል። ኩባውያኑ የተጠለፉት ሁከት በማያጣው የሶማሊያ ድንበር ግዛት ጋር የሚያዋስነው የሰሜን ምስራቃዊ ኬንያ ክፍለ አገር ዋና ከተማ ውስጥ ነው። ደቡብ ምዕራባዊ ፓኪስታን በሚገኝ ገበያ ላይ ዛሬ አርብ ጠዋት በደረሰ ኃይለኛ የቦምብ ፍንዳታ ቢያንስ 18 ሰዎች ተገደሉ ሌሎች 48 ሰዎች ደግሞ ቆስለዋል። የፖሊስ ባለስልጣናት እንዳስታወቁት ባሉቺስታን ክፍለ ግዛት ዋና ከተማ ኬታ ውስጥ የሚገኝ መደብር የተደበቀው ቦምብ የፈነዳው በከተማዋ አብዛኞቹ ነዋሪዎች ሺያዎች በሆኑበት ቀበሌ ውስጥ ነው። ከጥቃቱ ሰለባዎች መካከል ሺያ ሙስሊሞች እንደሚገኙበትም ተዘግቧል። የጥቃቱ መነሾን በተመለከተ ምርመራ መጀመራቸውን ባለስልጣናቱ ጨምረው አስታውቀዋል። እስካሁን ጥቃቱን ያደረስኩት እኔ ነኝ ሲል ኃላፊነቱን የወሰደ ወገን የለም። የዛሬው ጥቃት የደረሰበት የከተማዋ ገበያ ካሁን ቀደምም ተመሳሳይ ፍንዳታ በተደጋጋሚ የደረሰበት እንደሆነ በዘገባዎች እየተገለጸ ነው። የፓኪስታን ጠቅላይ ሚኒስትር ኢምራን ሀን የቦምብ ጥቃቱን አውግዘዋል። የሩሲያ ፍርድ ቤት ታዋቂውን የማኅበራዊ መገናኛ አውታር ፌስቡክን በገንዘብ ቀጣ። ፍርድ ቤቱ ቅጣቱን ያስተላለፈው ፌስቡክ የሩሲያውያንን መረጃ ያጠራቀመበትን ቦታ ይፋ ሊያደርግ ባለመፍቀዱ መሆኑን የሩሲያ የዜና አገልግሎት ዘግቧል። በቅጣቱ መሠረት ፌስቡክ 3000 ሩብል ወይንም 47 ዶላር እንዲከፍል ይጠበቃል። የሩሲያ ሕግ የማኅበራዊ መገናኛ አውታሮች የተጠቃሚዎችን መረጃ ሩሲያ ውስጥ በሚገኝ ቋት እንዲያስቀምጡ ያዛል። ሞስኮ ይህንን ሕጓን ለማስከበር የጀመረችው አዲስ እርምጃ በትናንሽ ገንዘብ አውታሮቹን መቅጣት፣ ካለዚያም ደግሞ አገልግሎታቸውን መዝጋት እየሆነ እንደመጣ ምንጩ አብሮ ጠቅሰዋል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ ዓለም አቀፍ ዜናዎቻችንን እዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። ጋቢና የጋቢና ጉዟችን ይቀጥላል። ጽዮን ግርማና ሀብታሙ ስዩም አብረን ከአድማ ስንሻገር እንላችኋለን። ጋቢና ቪኦኤ የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የፌዴራል ጠቅላይ አቃቤ ሕግ በከባድ የሙስና ወንጀልና የሽብር ጥቃት ለመፈጸም ሲዘጋጁ ነበር ያላቸውን ግለሰቦች በቁጥጥር ስር መዋሉን የፌዴራል ጠቅላይ አቃቤ ሕግ አስታውቋል። ጠቅላይ አቃቤ ሕግ ብርሃኑ ጸጋዬ በዚህ ጉዳይ ላይ ዛሬ መግለጫ የሰጡ ሲሆን የተቋማቱ የስራ ኃላፊዎችና ባለሀብቶችን ጨምሮ ሀምሳ ዘጠኝ ሰዎች በቁጥጥር ስር እንደዋሉም ተናግረዋል። ላይ የቀረበውን ምርመራ እና የተፈጸመውን ከባድ የሙስና ወንጀል በተመለከተ የመጀመሪያው የ400 ሜትሪክ ቶን ስንዴን በተመለከተ ዓለም አቀፍ ጨረታ ነው ይሄ። እና ዓለም አቀፍ ግዢ ነው። ይሄ ግዢ በጥቅም በመመሳጠር በመንግስት ሀብት ላይ ከፍተኛ ጉዳት እንዲደርስ ነው የተደረገው። የመንግስት ግዢ ና ንብረት አስተዳደር እና ማስወገድ አገልግሎት እንዲሁም ደግሞ የኢትዮጵያ ንግድ ስራዎች ኮርፖሬሽን ከሚባል ከፍተኛ ተቋሙን የሚመሩት ኃላፊዎች ይህንን የስንዴ ጫረታ በውጭ ምንዛሪ 94 ሚሊዮን የአሜሪካን ዶላር አቅርቦ የአንድ ተቋም በልዩነት ከዚህ በታች ያቀረበው አቅራቢ ያለ ያለአግባብ ወደ 19 ሚሊዮን የአሜሪካን ዶላር ያለአግባብ እንዲከፈል አድርጓል ነው። ከዚህም ሌላ ይህ በከፍተኛ ዋጋ ስንዴ የቀረበው ድርጅት ስንዴውን በባህር ማጓጓዝ ያለበት በኢትዮጵያ የመርከብ ድርጅት መጠቀም ሲገባው ከመርከብ ሊገኝ የነበረውን ወደ አራት ሚሊየን የአሜሪካን ዶላር በአጠቃላይ ወደ 23 ሚሊየን 738 ሚሊየን የአሜሪካን ዶላር ጉዳት እንዲደርስ ከማድረጋቸውም በላይ የዳቦ ዱቄት እጥረት ተከስቶ በመንግስትና በህዝብ ላይ ከፍተኛ ጉዳት እንዲደርስ አድርሷል አድርጓል የሚል ነው። አንደኛው በዚህ ተቋም ላይ የተጣራው። ሁለተኛው የዚሁ ተቋም ተጠርጣሪዎች ከሌላ አቅራቢዎች ጋር በመመሳጠር ለተለያዩ መንግስት መስሪያ ቤቶች የሚፈጸም የኮምፒውተር ግዢ ሲፈጸም የቴክኒክ ግምገማ ያለፈን ድርጅት ህገወጥ በሆነ ትእዛዝ፣ ቴክኒክ ግምገማውን ያላለፈውን የንግድ ድርጅት ህገወጥ በሆነ ትእዛዝ እንዲያልፍ አድርጎ በመንግስት ላይ ጉዳት እንዲያደርሱ፣ ሁለተኛ ደግሞ ይሄም ኮምፒውተር ወደ ተቋም ተገብቶ በሚሰራበት ጊዜ ስራው ኤፊሸንት ሊሆን አይችልም። ምክንያቱም የሚፈለገውና የተገዛው የተለያየ መሆኑ ማለት ነው። ሌላው ከግዢ አዋጅና መመሪያ ውጭ በግዢና ንብረት ማስወገድ አገልግሎት የሚፈቀዱ ከተቋማት የሚፈቀዱ የሚቀርቡ ጥያቄዎችን የሚፈቅደ ተቋም ነው። ይሄኛውም አካባቢ በጣም ብዙ አላግባብ የተፈቀዱ ወይ ደግሞ ችግር እያለባቸው መከልከል ሲገባቸው የተፈጸሙ ግዢዎችና ሌሎች ተሰቶችን በምርመራው ተካቶ በሁለቱም የመንግስት የግዢና ንብረት አስተዳደር እና የኢትዮጵያ ንግድ ስራዎች ኮርፖሬሽን ላይ ምርመራ ተጣርቶ ኃላፊዎቹም አሁን በቁጥጥር ስር ያሉበትና ተጨማሪ ስራዎችን በመስራት ላይ የምንገኝ ነው። ሁለተኛው የውሃ ስራዎች ኮርፖሬሽን በተመለከተ ነው። ኮንስትራክሽን ኮርፖሬሽን ነው። ምናልባት በአሁኑ አጠራር የውሃ ስራዎች ኮንስትራክሽን ኮርፖሬሽን ነው የሚባለው በቀድሞ ስሙ የውሃ ስራዎች ይችለኛል። ይሄም በተቋሙ ውስጥ በተለያዩ የመንግስት የስራ ኃላፊዎች ላይ ተመድበው በመስራት ላይ እያሉ እርስ በእርሳቸው በመመሳጠር ተቋሙ የሚመራበት ቦርድ አለው። የቦርዱ እቅድ ሳይኖረው እና ከዛ መፈቀድ የሚገቡትን ጉዳዮች ሳያስፈቅዱ የብረት ክምችት ታሳቢ ሳደርጉ ከ58 ሚሊዮን ብር በላይ ያለአግባብ የግንባታ ብረት ግዢ እንዲፈጽም በማድረግ በመንግስት ላይ ጉዳት ያደረሱበት ሁኔታ ነው ያለው። እንዲሁም ለተቋሙ ከፍተኛ ክሊኒክ የሚያስፈልጉ መሳሪያዎች እና መድኃኒቶችን ለመግዛት ከአራት ሚሊዮን ብር በላይ ጉዳት ያደረሱበት ሁኔታ ነው ያለው። ሰፋ ያለ መግለጫ የሰጡት ጠቅላይ አቃቢ ሕግ ብርሃኑ ጸጋዬ በሀገሪቱ ላይ ከፍተኛ የሽብር ጥቃት ለመፈጸም ዝግጅት ሲያደርጉ ነበሩ ያሏቸውን ቁጥራቸውን ያልጠቀሷቸውን ተጠርጣሪዎች መታሰራቸውን ጨምረው ገልጸዋል። በቁጥጥር ስር የዋሉት እነዚህ ተጠርጣሪዎች ከሌሎች በውጭ ከሚገኙ የሽብር ቡድኖች ጋር ተባብረው ኢትዮጵያ ውስጥ የሽብር ጥቃት የሚፈጸምበትን ቦታና ጊዜ በመለየት ላይ ነበሩ ሲሉም ከሰዋል። ነገር ግን እንዳሰቡት ከፍተኛ ወደ ጉዳት ከማድረሳቸው በፊት በቁጥጥር ስር ውለዋል ብለዋል። ወደ ተከታዩ ዘገባችን እንለፍ። ለሶስት አስርት ዓመታት የገዟት ኦማር አልበሽርን ትላንት የሸኘችው ሱዳን የአስቸኳይ ጊዜ አዋጅ አውጃለች። ሁኔታው ገና ባለየበት በአሁኑ ወቅት የተለያዩ ሀገራት በሱዳን የሚኖሩ ዜጎቻቸው ለችግር እንዳይዳረጉ የተለያዩ እንቅስቃሴዎችን ጀምረዋል። ቀጣዩ የሀብታሙ ስዩም ዘገባ በዚያ የሚኖሩ ኢትዮጵያውያን ከራሞት እና የኢትዮጵያ ኤምባሲ እያደረገ ስላለው ጥረት ይነግረናል። ለወራት የካርቱም አደባባዮችን ያጣበቡት ሱዳናውያን በስተመጨረሻ መጨረሻ ኦማር አልበሽርን ከስልጣን ለመውረድ በቅተዋል። አልበሽር ቢሸኙም ግን የሱዳንና የሱዳናውያን እጣ ፋንታ ገና የለየለት አይመስልም። አልበሽርን መተካቱን ያስነገረው የጦር ሰራዊቱ የሶስት ወራት አስቸኳይ ጊዜ አውጇል። ማሳ በዚህ አቆጣጠር ማለት ነው ከአስር ሰዓት ጀምሮ እስከ ጠዋቱ አራት ሰዓት ማንኛውም እንቅስቃሴ እንዳይደረግ አዋዩ ደንግጓል። በሺዎች የሚቆጠሩ ኢትዮጵያውያን መጠጊያ ባደረጓት ሱዳን ውስጥ የሚኖረው ይህ ደጎ አባይ አስቸኳይ ጊዜ አዋጁ ክፉ ነገር ይዞብን ይመጣል ብሎ በግሉ አያምንም። በመጥፎ ልቦና የተሞሉ ሰዎች ግን ሁኔታው እንዳይጠቀሙበት መስጋቱ ግን አልቀረም። እኛ እንደ ስደተኞች እዚህ ስኖር ዜጋ ባለመሆናችን የተለያዩ ችግሮች ሊደርሱ ይችላሉ። አዋጅ አውጀናል፣ እንዲህ እናንተ በዚህ ሰዓት መገኘታችሁ ከሌላ ሊያያይዙት የሚሞክሩ ኃይሎች ሊኖሩ ይችላሉ። ሁሉም ሱዳናዊ ጥሩ ነው ባልን፣ አንዳንድ ደግሞ ይህን ግርግር ተጠቅመው ብዙ ነገሮችን መዝረፍ የሚመኙ ኃይሎች ሊኖሩ ሊከሰቱ ይችላሉ። ይህ ደጉ አባይ ላለፉት አስራ ዘጠኝ ዓመታት በካርቱም ከተማ ኖሯል። እንዲህ ባለው የውጥረት ጊዜም ቢሆን ግን የብዙ ሱዳናውያንን መልካምነት መርሳት አይፈልግም። በዚያ የሚኖሩ ስደተኞች በተለየ ሁኔታ የተጠቁበት አጋጣሚ ባይኖርም እንደ ሀገሬው የተወሰኑ ችግሮችን መጋፈጣቸውን ይጠቅሳል። በእርግጥ ነው በርካታ የንግድ ሱቆች ተዘግተዋል። እንግዲህ እነሱ ስራቸውን ሳይጀምሩ እኛ ስራ እንጀምራለን፣ ሌላ ነገር እናገኛለን ብሎ ማሰብ ከባድ ነው። በተጨማሪ ሌላ ትልት የሚባል ስጋት በእውነቱ የለም። የአብዮት ማግስት የሚያመጣው ነገር አይታወቅም። ይህን የተረዱ የሚመስሉ የተለያዩ ሀገራት ዜጎቻቸው ወደ ሱዳን እንዳያቀኑ፣ ካቀኑም እንዲጠነቀቁ መክረዋል። ከነዚህ ሀገራት መካከል አንዷ ዩኤስ አሜሪካ ናት። ኢትዮጵያም ካርቱም በሚገኘው ኤምባሲዋ በኩል በዚያ የሚኖሩ ኢትዮጵያንን ለማገዝ እንደተሰናዳች አሳውቃለች። መሐመድ ቱፋ ይባላለው። የምሰራው ኢትዮጵያ ኤምባሲ የኮሚኒቲ ወይም የኢትዮጵያኖች በመብት ጥሰትና ችግር የደረሰበትን በዛ ዙሪያ ላይ ነው ምሰራው። ባለው ሁኔታ ዜጎቻችን በቆንጆ ሁኔታ ነው ያሉ። ምንም ችግር የደረሰበት ነገር የለም። በውጭ የኢትዮጵያ ብቻ ሳይሆን የውጭ ዜጋ ላይም ችግር የደረሰ የለም። ኤምባሲው ወደ አስራ ሰባት የሚሆን አደረጃጀት አለው። በዛ ያገኛሉ። ሰሞኑን በዛው ይደዋወላሉ። በመሀላቸው ዋሳፕ አለ፣ የተለያየ በኔትወርክ እንገናኛለን። በፌስቡክ ላይ የተለቀቁ የተወሰኑ የስልክ ቁጥሮችን አይቼ ነበር። በእናንተ ኤምባሲ በኩል የተለቀቁ እውቅ ቁጥሮች ናቸው? አዎ ትክክል፣ እሱ የተለቀቀው ከኤምባሲ ነው እና ይህንኚ ደግሞ ኤምባሲ ውስጥ የሚሰሩ ሰራተኞች ናቸው። የተለያዩ ቋንቋ የሚናገሩ በፈለገ ቋንቋ ከመጣ ለማስተናገድ የሚችሉ ሰዎች ናቸው ብለው ነው የተቀመጡ። ኢትዮጵያውያንን የለየ ጥቃትም ሆነ እርምጃ እስካሁን ድረስ አለመከሰቱን የሚጠቅሱት አቶ ሙሐመድ ቱፋ በሀገሬው ዘንድ የተለመዱ ተግባሮችን ለመተግበር በሚደረግ ጥረት ውስጥ ግን ለአደጋ መጋለጥ እንዳይመጣ ያሳስባሉ። በተለይ የሱዳን ሀገር ማለት የሙቀት ሀገር ስለሆነች ሰው ሌሊት ነው የሚንቀሳቀሰው ሌሊት ከአራት ሰዓት በኋላ መንቀሳቀስ ክልክል እንደሆነ ከትላንትናው አዋጅ ስለሰማን ይሄንን አውቆ ሰው እንዲንቀሳቀስ ሌላ ደግሞ አንዳንድ ችግር ካለ ወዲያው ኤምባሲ እንዲያሳውቅ ነው የተለጠፈው በኤምባሲው ፔጅ ላይ ለአመታት በሱዳን ካርቱም የኖረው ኢደጉ አባይም የሁኔታው መጨረሻ እስኪለይ ኢትዮጵያውያን እንቅስቃሴያቸው ላይ የጥንቃቄ ገደብ እንዲጥሉ ይመክራል ስራ ባይሄድ ያለችውን ቆጥቦ እየተጠቀመ መንደሩ ውስጥ ብዙ ችግርም ስለሌለ ከመንደሩ ሳይወጣ ከቤቱ ሳይወጣ ወደ ታላላቅ ጎደናዎች ባይሄድ በተለይ ደግሞ ሰልፍና ታላላቅ እንቅስቃሴ ወደሚደረግባቸው መንደሮች ወይም ጎደናዎች ባይሄድ እመስራለሁ። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም። ሀብታሙን ለዘገባው እናመሰግናለን። አድማጮች ወደ ተከታዩ ዘገባ ነው የምናልፈው። ተከታዩ ዘገባችን ሰሞኑን በመቶ ሺህ የሚቆጠሩ ሰዎች ያለቁበት የሩዋንዳ የዘር ፍጅት ሀያ አምስተኛ ዓመት መታሰቢያን የተመለከተ ዘገባ ስናስደመጣችሁ ቆይተናል። በዛ በቦታው የነበሩ እና ከአደጋው የተረፉ ነገር ግን ቤተሰቦቻቸውን ያጡ አሰቃቂ የሆነ ጉዳት የደረሰባቸውን አስደምጠናችኋል ይህንን ታሪክ መሰረት አድርገን ኢትዮጵያ የሚገኙ ሪፖርተሮቻችን ወደ ተለያየ ቦታ ተዘዋዙረው ምን አስተያየት አላችሁ ሲሉ ጠይቀዋቸዋል። ሙልጌታ አጽባህና ሞክታር ጀማል ያሰባሰቡትን አስተያየት እናስደምጣችሁ። በምታ ምሮ ይባላለው አዲስ አበባ ነው የምኖረው። አሁን ከሩዋንዳ መማር የሚገባን የተለያዩ የድህቤተሰቦች ሩዋንዳ ውስጥ መኖሩት ኢንስታንትሊ ማሰብ ሲገባቸው መጫፋጫ ተጀመረ ብዙ እልቂት ተፈጸመ። እኛ ደግሞ መማር የሚገባል በመከባበር ላይ የተመሰረተ ዲሞክራሲን ለመፍጠር ብሔር ብሔረሰቦች የሚኖሩባት አገር ስለሆነ የወደፊት ዕጣ ፈንታችን በመከባበር ያ ሩዋንዳ የተከሰተው ነገር እኛ ጋር እንዳይከሰት በጥንቃቄ ማሄድ አለበት። አወልጉታ አባላል አሰላ ነው የምኖረው። ቀድሞው የሩዋንዳ ዜጎች ሊጠነቀቁና በኃላፊነት ቢያልፉት ይሄ ነገር ባልተፈጸመ ነበረ። ስለዚህ ይሄ ነገር ከተፈጸመ ወዲህ አሁን ታሪኩ ሆኖ ቁጭት ነው የሚፈጥረው እንጂ ከዛ በኋላ የሚመለስ ያ ዘርም አይመለስም ያ ሕዝብም ያ ዜጋም አይመለስም። ስለዚህ እንደኛ አይነት አገር ያሉ አገሮች ደግሞ ከሩዋንዳ መማር አለብን። ብዙ የሚያሳዩ ወደዛ የሚገፋፉ ነገሮች ኢሊት ነን፣ መሁሯኖች ነን፣ ጋዜጠኞች ነን Activist question and Soch. የሚያሳዩት ሚዲያዎች የሚያሳዩት ምልክቶች በተለይ በሶሻል ሚዲያ አጠቃቀማችን ላይ በጣም ስርዓት ሊበጅለት ይገባል። ከመንግስትም ሆነ ህዝቡም ይሄንን መረዳት አለበት። አክቲቪስቶች በዙ። እውቀት ያልታጀበ በማንበብም ሆነ በትምህርት ያልተደራጀ አክቲቪዝም በጣም አደጋ አለ። ፖለቲካ ድርጅቶች ደግሞ አገርን ተቀራምተው ወይንም ከፋፍለው አንዱን ብሄር ከአንዱ ብሄር ማጋጨት ፖለቲካ አጀንዳ ለማድረግ የሚጥሩ የፖለቲካ ድርጅቶች ናቸው የበዙ እንጂ አገር አንድነት የሚያስቡ በጣም ጥቂቶች ናቸው፣ በጣም ጥቂቶች ናቸው። ስለዚህ እነዚህም ፖለቲካ ፓርቲዎችንም ህዝብ ይብቃችሁ ማለት አለበት። እነሱም ራሳቸውን ዞር ብሎ ማየት አለባቸው። አገር ከሌለ እነሱም ስለማይኖሩ ማወቅ አለባቸው ብዬ ገምታለሁ። ማቴዎስ ገብርው ትባላለው። የአንዳምክ ህዝብ ብናነሳ የጀመሩት የሚዲያ ተቋማት ነበሩ። እኛ በዚህ ሰዓት በሀገራችን ያለውን ነገር ስናየው ሚዲያዎች ምን ያክል ነው ለግጭት ኮዝ የሆኑ ያሉት ወይም መንስኤ እየሆኑ ያሉት ብለን ብናስብ በተለያየ መንገድ የተለያዩ የጥላቻ ምልክቶች የሚተላልፉባቸው ሚዲያዎች አሉ። በግላጭም በአንድ ህዝብ ላይ ጄኖሳይድ ያውጁ ሚዲያዎች አሉ እና እነዚህ ነገሮች ስናይ በጣም አስፈሪ ሁኔታ ላይ የምንገኝ ይመስለኛልና እንደውም ህዝቡ የተሻለ የማህበራዊ ትስስርና ህዝብ ህዝብ ያለውን ትስስር የተሻለ ስለሆነ እንጂ በሚዲያዎቹ ፍጥነትማ በዚህ ሰዓት ተላልቀን ነበር ብዬ ነው የማስበው። ሰላማዊት ግዳ ይባላለሁ። እኛ እንደ ኢትዮጵያውያን ከዚህ የሩዋንዳ እርስ በርስ ግጭት ወይም እልቂት የምንማረው ሚዲያዎች ምን ያክል የሰውን አእምሮ ቀይረው ወዳልተፈለገ እልቂት ሊያመር እንደሚችሉ ነው። አንዱ አንዱ ላይ እንዲነሳ ከባድ የሆነ ፕሮፓጋንዳ ሲሰራ ነበር ና በዛው ነው የተነሳሳው ይባላል። ና አሁንም እኛ ማድረግ ያለብን ሚዲያዎች፣ አክቲቪስቶች፣ የመንግስት አካላት እንዲሁም ህብረተሰቡ፣ የአገር ሽማግሌዎች እዚህ ላይ በደንብ ተጠንቅቀው እንዲሰሩ አብር ሀይል ዝግበላለህ እዚህ መቀለ ከተማ ነው የምኖረው። እነሱ ያደረጉት እንግዲህ ግልጽ ነው። አንዱ የሆነ ስራ ሲያጣ የሆነ ጉዳት ሲደርስበት ወይም የሆነ ነገር ሲያጋጥመው አንዱን ተነስቶ ያኛውን ስለወሰደብህ ነው፣ ስራህን እንትናን ስለሚጠላህ ነው እየተባለ ነው ወደ በሂደት እዛ ጋር ደርሶ እርስ በርሳቸው የተጠፋፉትና የተጨፋጨፉትና። በኢትዮጵያም ለበርካታ አመታት እንደዚሁ ይህን ተመሳሳይ የሆነ ነገሮች ተደርጓል። እንዲህ የሆነ ነገር ችግር ሲፈጠር ወንዱ እንኳን ሲሞቱበት እንትና የሚባል ብሔረሰብ ከዚህ አካባቢ የመጣ ሰው ነው የገደለብህ እየተባለ ነው ሁኔታው እንዲባባስ የተደረገው እዚሁ ሶስት አራት አመት ደግሞ በጣም ይህን የመጥላላት ሂደት ፍሬ አፍርቶ አሁንም እየሆነ ያለው እያየነው ነው። እና በሂደቱ ተመሳሳይነት ታይበታለህ፣ ውጤቱም ልክ ሩዋንዳው የተፈጸመው አይነት እንዳይፈጸም በጣም በጣም ስጋት አለብኝ። ሚዲያዎች ምን ማድረግ አለባቸው? ከነዚህ አይነት ነገሮች የተሻለ ነገር ለማግኘት ብለን ብናስብ አንድ አቃፊ መሆን አለባቸው። በብሔሮች መካከል ግጭትና ጥላቻን የሚፈጥሩ አይነት መልእክቶችን ከማስተላለፍ መቆጠብ መቻል አለባቸው። በጣም ብዙ ሚዲያዎች እንደዚ አይነት ነገሮች እያየን ስለ ሌላ ምንድነው አደጋ መቀነስ አለባቸው። የሚያስተላልፉት መልእክቶች በሕዝቡ ዘንድ የሚፈጥሩት ነገር አለ። ስለዚህ እነዚህን ነገሮች ሰራተኞች ደግሞ ያው ህዝቡን ወደ ግጭት እየመሩ ስለሆነ ሌላ ምንድን ነው ሚዲያዎች ምንድን ነው መፍጠር ያለባቸው? መድረክ መፍጠር አለባቸው። ለውይይት ክፍት መሆን መቻል አለባቸው። አሁን አብዛኞቹ የመሀል ሀገር ሚዲያዎች ብናይ በጣም አዲስ አበባ ብቻ ትኩረት ያደረጉ ናቸው። ለምሳሌ የትግራይ ድምጽ የምንሰማበት አጋጣሚ የለም። የሚታፈኑ ድምጾች መኖር መቻል የለባቸውም። ድምጾች መስተናገድ መቻል አለባቸው። በኃላፊነት መስራት መቻል አለባቸው የሚያወሩት እያንዳንዱ የሚያወጡት ቃል ምን ሊያስከትል እንደሚችል በማሰብ ቢያደርጉ ወይ ሲሰብኩ ይሆናል ወይ ደግሞ መድረክ ላይ ሲናገሩ አንደኛውን ብሔር ሊያጠቃ በማይችል መልኩ ቢያደርጉ እላለሁ። ሚዲያዎች ደግሞ የሚሰሩት ዜና ይሁን የሚሰሩት ሁሉም ኢቨንት ነገር ይህን ነገር በማሰብ ኮንሱ ኮንሱን በማሰብ ቢያደርጉት ጥሩ ይሆናል ብዬ አስባለሁ የጥላቻ ወሬ መንዛትና ዘመቻ መደራረግ ተቆጦ በዚህ ሀገር ወይም አብረህ መጥፋት ወይም አብረህ መኖር ነው ብሎ አምኖ አስቦ እርስ በራሱ በተለይ ኢሊት ላይ ያለው ችግር ደግሞ ዋናው ዋናው የሚመነጨው ችግሩ ከኢሊት ነው። ያኛው ጥላቻ ያበደ ልጅ ምን ማድረግ ስለማይችል ነው አማራጭም ስለሌለው ነው ተሰጥቶት ነው ተነግሮት ነው ተጽፎለት ነው እያነበበ እየሰማ እያመነ ያደገው። ስለዚህ አሁን ምንጩ ኢሊት ነው ካል በኢትዮጵያ ያለው ችግር መፍትሄውን ከእሊቱ መምጣት ያለበት ነው። ከእሊቱ እንዴት ነው መምጣት ያለበት? እርስ ራሱ በሰከነ አእምሮ በሰከነ ሁኔታ መወያየት፣ ስለ አገር ጉዳይ መወያየት፣ የልብ መወያየት። በኢትዮጵያ የፍትህ ስርዓቱን ለማሻሻል በፌዴራል ጠቅላይ ፍርድ ቤትና ጠቅላይ አቃቢ ሕግ የተጀመሩ ስራዎችን የሚያግዝ ፍትህ የተሰኘ አዲስ ፕሮጀክት በኢትዮጵያና በዩናይትድ ስቴትስ መንግስት ይፋ መደረጉ ተሰምተዋል። በፕሮጀክቱ አማካኝነት ሁለቱ መንግስታት አዲስ የመተጋገዝ ምዕራፍ እንደከፈቱ የዩናይትድ ስቴትስ ዓለም አቀፍ ተራዶ መርሃ ግብር ምክትል አስተዳዳሪ ቦኒ ግሌክ ተናግረዋል። መለስካቸው አማሃ ዝርዝር ጉዳዩን ይነግረናል። ፕሮጀክቱ ይፋ ሲደረግ አዲስ አበባ የሚገኘው የአሜሪካ ኤምባሲ ባሰራጨው የጽሑፍ መግለጫ እንዳመለከተው ፍትሕ የተሰኘው ፕሮጀክት ለሁለት ዓመታት የሚዘልቅና አራት ሚሊዮን የአሜሪካ ዶላር ወይንም ከአንድ መቶ አስር ሚሊዮን ብር ያላነሰ ገንዘብ የሚፈስበት ነው። በዩናይትድ ስቴትስ ዓለም አቀፍ የልማት ተራዶ ዩኤስ ኤ አይዲ የሚደገፈው ፕሮጀክት የፌዴራል ጠቅላይ አቃቢ ሕግና የፌዴራል ጠቅላይ ፍርድ ቤት በነጻነት የመወሰን ችሎታቸውን ከፍ ያደርገዋል ተብሎ እንደሚጠበቅም ይጠቁማል። የሁለቱን አገሮች ረዥም የትብብር ታሪክ ያወሱት የዩኤስኤአይዲ ምክትል አስተዳዳሪ ሚስ ቦኒ ግሊክ የዛሬው የትብብር ስምምነት የሁለቱን መንግሥታት የመተጋገዝ ታሪክ ወደ አዲስ ምዕራፍ የሚያሸጋግር ነው ብለዋል። Today we're opening a new and positive chapter in that partnership. በቆየው የትብብር ታሪካችን ላይ ዛሬ አዲስና አዎንታዊ ምዕራፍ እየከፈትን ነው። ዩናይትድ ስቴትስ ከኢትዮጵያ የሕግ ተቋማት ጋር እጅ ለእጅ ተያይዛ ለመስራት ቁርጠኛ ናት። በዚህም ነፃና ፍትሐዊ ምርጫን ለማካሄድ ሰብአዊ መብቶችን የማክበር ዜጎችን የማሳተፍና በይበልጥ የማሳካት ዓላማዎችን ይጨብጡ ዘንድ እናግዛለን። ዛሬ ይህን ጥረታችንን በጋራ ይፋ ስናደርግ የዳኝነቱን አካል የጠቅላይ አቃቤ ሕግ መስሪያ ቤትና ምርጫ ቦርድ የኢትዮጵያን ሕዝብ በፍትሐዊነትና በታማኝነት ያገለግሉ ዘንድ ተቋማዊ አቅማቸውን ለማጠናከር የሚረዷቸውን አዳዲስ ሕግጋት በጠቅላይ አቃቤ ሕግ መስሪያ ቤት ስር በማርቀቅ ለማገዝ ነው። የፌዴራል ጠቅላይ ፍርድ ቤት ፕሬዚዳንት ወይዘሮ መዓዛ አሸናፊ በበኩላቸው በሀገሪቱ የፌዴራል ፍርድ ቤቶች ከሚታዩት ችግሮች መካከል በዚህ ፕሮጀክት አማካኝነት ለማቃለል የታሰቡትን ዘርዝረዋል። በተለይም በህግ ማሻሻያ ስራዎች ላይ እንደሚያተኩርም አብራርተዋል። መጀመሪያ በህግ ማሻሻል በፍርድ ቤት አካባቢ ማሻሻል የሚያስፈልጉን ህጎች አሉ። ለምሳሌ የዳኞች አስተዳደር ጉባኤን የሚመለከተው አዋጅ በቂ ሁኔታ የዳኞች አስተዳደር ጉባኤ ለማዋቀር የሚረዳ አይደለም። ስለዚህ ያ ህግ ማሻሻል ብቻ አይደለም ሙሉ በሙሉ ወደ መለወጥም ሊሄድ ይችላል። በዛ አካባቢ እርዳታ እናገኛለን። ሌላ በጣም አስፈላጊ የሆነ አዋጅ አለ። በአዋጅ 2588 የምንለው ይሄ አዋጅ የፍርድ ቤት የፌዴራል ፍርድ ቤቶችን አወቃቀርና ስልጣን የሚወስን ነው። ይሄ ይሄ አዋጅን መሻሻል ይኖርበታል። አዋጁ በጣም የቆየ ነው። ትናንሽ ማሻሻያዎች በየጊዜው ተደርገውበታል። አሁን ግን ልናካሄድ ከምንፈልገው ሪፎርም አንጻር መሰረታዊ የሆነ ለውጥ እንዲደረግበት እንፈልጋለን። በዛ ዙሪያ በጥናት ህጉን በማሻሻል እንዲሁም ደግሞ ህዝባዊ ውይይቶችን የማዘጋጀት መድረክ የማዘጋጀት ስራ ይኖረናል። በዛም ይረዱናል። ወይዘሮ መዓዛ በፍርድ ቤቶች የተከማቹ መዝገቦች ጉዳይም ሌላው ችግር እንደሆነ ጠቅሰዋል። በአሁኑ ጊዜ ለሶስት ሺህ መዝገቦች ውሳኔ እንደተሰጠ አስታውሰው ይህ አሰራር መሠረታዊ መፍትሄ እንደማያመጣና በዚህ ረገድ መሠረታዊ መፍትሄ የሚያመጡ የአሰራር ዘዴዎችን ተግባራዊ ለማድረግ እንደሚሠራ ተናግረዋል። በዚህ ፕሮጀክት ሌላው ለመስራት የታቀደው ግን ዳኞችን የማጥራት ስራ ነው ብለዋል። አንዱ ትልቁ ነገርና መስራት ያለብን ዳኞቻችን ላይ ህዝቡ ከፍተኛ ቅሬታ አለው እንደምታውቁት ነው። በሌላ በኩል ዳኞቻችን ከፍተኛ ትጋት እያደረጉ የሚሰሩ አሉ፣ ከፍተኛ ስራ የሚሰሩ አሉ። ይሄ ይታወቃል። ስለዚህ ችግር አለባቸው የተባሉ ዳኞች በጣም ግልጽ በሆነ ፕሮሰስ ተካሂዶ ይሄ ተለይቶ በችሎታም ይሁን በኢንተግሪቲ ላይ ችግር አለባቸው የሚባሉ ዳኞችን የምንለይበትንም መንገድና ዘዴ ሲስተም ዓለም አቀፍ ደረጃ የጠበቀ ሲስተም በምንዘረጋበትን መንገድ ላይ በጥናትና በተለያዩ ሁኔታዎች ያግዘናል። ይሄ ፕሮ ይህ ፍትህ የተሰኘ ፕሮጀክት ይፋ በተደረገበት ስርዓት ላይ በኢትዮጵያ የአሜሪካ አምባሳደር ማይክል ሬነር እና የኢትዮጵያው ምክትል ጠቅላይ አቃቢ ሕግ ዶክተር ጌዲዮን ጢሞቴዎስም ተገኝተዋል። መለስካቸው አማ ለአሜሪካ ድምፅ Radio, ከአዲስ Ababa. <Sessizlik> salu ki chigalo de chi eres hiper quien mal te ve bien de kent di hatma cho የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ አመሸነው ጽዮን ግርማና ሀብታሙ ስዩም ነበር። ዝግጅታችንን ሲያቀናብርልን የቆየው ሞክቢል ያቤሮ ጀስቲን፣ በስርጭት ምህንድስ ነው። አብሮን ነበረ መጀመር ነው የእዮ መኮንን ተው ያልሽኝ ተውቁኝ ዘፈንን ተዋችኋለን። ተናደሩ We the good the be in me,